ሜሲ ቃላትን አደከመ። ሜሲ መጀመሪያው እንጂ መቆሚያው ምናብነው ያስባለ ተግባር ፈጸመ። ኮከቦች ከእንግዲህ የሚወዳደሩ ከሆነ ከሱ ጋር ሳይሆን፣ ከሱ ውጭ ተብሎ እንዲባል አደረገ። መስፈሪያ ታላቅ፣ በቁጥርም በቃላትም ለማስቀመጥ አስቸጋሪ የሆነ ታሪክ ጻፈ። የመጨረሻውን ጥያቄ ምልክት አጠፋ። አርጀንቲና ሳቀች። እናቱ በጠባቂዎች መካከል ተጋፍተው ከጀርባው ነክተው ሲያክፉትና ሲላቀሱ የሚያሳየውን ምስል ለጥፈው የሜሲና የእናቱ ብቻ ሳይሆን የአርጀንቲናና የሜሲ መታረቅን የሚወክል ደማቅ ምልክት ብለው ሁነቱን ገለጹት። ሚካኤል አንጀሎ የመጨረሻውን ብሩሽ በማይተካ ሥራው ላይ ሲያሳርፍ ይመስል ነበረ። የፍጻሜ ጨዋታ የእግር ኳስ ንጉሥን የመቀባት ሥነ ሥርዓት ሆኖ ተጠናቀቀ። የመንጊዜውም ምርጡ የእግር ኳስ ቲያትር ዓለም እንዲቋጭ በፈለገበት መንገድ ተደመደመ። ለእሱ ሃያ ስድስተኛ የዓለም ዋንጫ ጨዋታ፣ ለእግር ኳስ ተመልካቾች ሁሉ ግን ደግሞ የማይደረስ መጽሐፍ፣ አቻ የማይኖረው ትወና፣ ነፍስን የሚነጥቅ ዜማ፣ ቃላቶች የሚሰንፉለት ስዕል፣ ሁሉንም ምርጥ ነገሮች ሁሉ የሆነ ሁነት ነበር። ምሉ ሆነ፣ ጥያቄውን መለሰ። ምናብ ቃላት ወደማይገልጹት የእሱ ብቻ የሚመስል ስፍራ ተነጠቀ፣ ተለየ። ሊዮኔል ሜሲ ነገሰ ተፈጸመ እኛ አርጀንቲና ነን ሰፊው ወንዛችን ፕሌት በዓለም ረጅሙ መንገዳችን አቬንዲያ ተራራና ሸለቆቻችን ሰሜንና ደቡቦቻችን ውብ የሆኑ ንስቶቻችን ወይም አጭር ሆነው እንደ ሐውልት የሚገዝፉት ወንዶቻችን ሁሉም አርጀንቲና ውስጥ ያለ ነገር የዓለም ዋንጫው ስሜት ደርሶታል አርጀንቲና እንኳን ደሳለሽ ለአፈ ታሪክ እንኳ የገዘፉ ሰዎችን ለዓለም የሰጠሽው አርጀንቲና። እግር ኳስ ግን ምን አይነት ስፖርት ነው? መሆን ወይም አለመሆን፣ ዘላለምና ቅጽበት፣ ደስታና ሐዘን፣ መሄድና መምጣት፣ ንታትና እውነት፣ መውደቅና መነሳት፣ እጅ መስጠትና ማንሰራራት፣ እንባና ሳቅ፣ ትናንትናና ዛሬ፣ መሰናበትና መከሰት፣ ብዙ ተቃርኖች፣ ብዙ ተዛምዶች በአንድ መቶ ሃያ ደቂቃ ውስጥ እንዴት ይታያሉ? ኳታር ምን አይነት ያለም እግር ኳስ ፍጻሜን አሳየችን። አርጀንቲና ለቀሰች፣ አርጀንቲና ሳቀች፣ አርጀንቲና ለምስጋና ዝቅ አለች። አርጀንቲና ወርቃማ ልጄ የምትለውን ዴጎ አርማንዶ ማራዶናን የሚቀሰቅስ ከፍታ ላይም ታየች። ከበሮዎች ተደለቁ፣ ጥሩምባዎች ተነፎ፣ አርጀንቲና በታንጓ ረገደች። ተስፋና ድል ደጋግሞ ባለቀ ሰዓት በየጨዋታው ሄድኩ እያላቸው የያዙት እየወደቀባቸው በፍጻሜውም ኬልያን ምባፕ የሚባል ብቻውን ቡድን የነበረ ማዕበል እየመታቸው ደግሞም እየተነሱ ራሳቸውን ብቻ ሳይሆን እግር ኳስ ፍትሐዊት ትሁን ያደመቃትን ታድመቅ ያነገሳትን ታንግስ ብለው ለሜሲ የደገፉትን የዓለም ተመልካቾች በምጥቁጭ ብድግ አድርገው አርጀንቲናውያን በመጨረሻ ከሠላሳ ስድስት ዓመታት በኋላ ሻምፒዮን ሆኑ። ዓለም ዋንጫው የሜሲ ነበር። አርጀንቲና ሜሲ ነበረች። የሜክሲኮን የብረት አጥር ደርምሶ በዓለም ዋንጫው ሁለተኛ ጨዋታ ሀገሩ ላይ ያረበበውን የስንበት ስጋት ገፈፈ። አርጀንቲናን ወደ ሀዲዷ መለሰ። በፖላንድ ላይ የመጨረሻው የምድቡን ዕጣ ፈንታ ቀየረ። የአውስትራሊያው ጨዋታ ልዩነት ሆነ። ሆላንድን ሲጋፈጡ ለናሆል ሞሊና የሰጠው ኳስ የዓለም ዋንጫው ተሻጋሪ ምስል ሆኖ ቀረ። ሮልስ ሮይስ የተባለውንና አታፈናፍነው ተብሎ ራሱ ላይ የተጠመጠመበትን የዓለም ዋንጫውን ምርጥ ተከላካይ የክሮኤሽያውን ወጣት ተከላካይ ጆስኮ ጉቫርዲያልን ዱካውን እንኳ ሳያስነካው ክሮኤሽያን አፍረከረከ። በፍጻሜው ጨዋታ ግን አርጀንቲና በፈለገችው ሰከንድና የሜዳ ክፍል ላይ ሁሉ ነበር። ቫሞስ ሊዮኔል